እንደሚመልስ ይፋ ካደረገ ቆይቷል። ለእኔም ተጽፎልኛል፣ እንድንወስድ ማለት ነው። እንድንወስድ የተጠየቅ ነው። ደግሞ እስካሁን ድረስ የሚኒስትር መስሪያ ቤቱ ባደረገው ጥያቄ ባደረገው ጥረት መሰረት፣ እንዲሁም ደግሞ ኤምባሲ ኢትዮጵያ ኤምባሲ ለንደን የሚገኘው ባደረገው ጥረት መሰረት የአጤ ቴዎድሮስን ሽሩባ ወይም ፀጉር ለመመለስ ዝግጁ እንደሆኑና እንድንወስድ ደብዳቤ ጽፈዋል፣ ለእኔን ለራሱ ማለት ነው። ባለፉት ሳምንት ነው እንድም ዝግጅት የነበረው። በአጋጣሚኛ ከአድዋ ድንጋ ስለተጋጨብን የሚቀጥለው ጊዜያት እሄዳለን። በዛ መንገድ ለማምጣት ተዘጋጅተነ የአጼ ቴድሮስ የጸጉር ሹሩባዎች የሚመለሱበት ቀን በትክክል ይታወቃል መቼ እንደሆነ። አሁን እኛ የጉዞ ሂደቱን ጀምረናል። ሂደቱን እንደጨረስን፣ የቪዛ ጉዳዮችን እንደጨረስን እንሄዳለን። ከዛ ይመጣል ማለት ነው። የብሪታንያ 13 ሺህ ወታደሮች ወደ መቅደላ መዝመታቸው ያኔ ያው በታሪክ ተጽፎ ይገኛል። የብሪታንያ ወታደሮች በወቅቱ ብዙዎቹ በርካታ ቅርሶችን መዝብረው ነበር እና ምናልባት ይሄ የአጼ ቴዎድሮስ ጸጉር ሹርባዎች የመመለስ ሂደት ሌሎችም የኢትዮጵያ ቅርሶች እንዲመለሱ ተስፋ ሰጪ ነው ማለት ይቻላል። ይህም መነሻ ነው ብዙ አመት የቆየ አይደል? ይሄ እንግዲህ ሶ ሀምሳ አመት በላይ ማለት ሀምሳ አንደኛ አመቱ ነው አደለም አጤ ቴዎድሮስ ከሞቱ ስለዚህ የሚያክል አመት ቆይቶ ይሄ የመመለሱ ራሱ አንድ ሲምር ነው ሌሎችንም ለመመለስ ጭላንጭሎች ጭሎች ወይም ተስፋዎች አሉ ያመላለሱ ሂደት ላይ ነው አሁን ውይይት ለማድረግ እየታሰበ ያለው ከኢትዮጵያ ከሚገኙት አምባሳደሮች ጋርም ውይይት ተደርጓል የመግባቢያ ሰነዶችም እየተጻፉ ነው። ስለዚህ ይሄ አንድ መነሻ ነው፣ ጥሩ ተስፋ ነው ብለን ነው ሌሎች ቅርሶችም የመመለስ ተስፋ ጭላንጭል ታይተዋል ብለዋል። እና ከሚመለሱ ቅርሶች መካከል በዋናነት የተወሰኑትን መጥቀስ ይቻል ይሆን? ተስፋ የተጣልባቸው ሊመለሱ ሉ ይችላሉ የተባሉት በዋናነት መጥቀስ አይቻልም ይቻልም የሙላቸው በቀላሉ እንደንወስድ የሚፈቅድና ቸው ደግሞ በቀላሉ እንዳንወስድ የሚከለክሉ ሁለት አይነት አሰራር ነው ያላቸው። ከሙዚየም ውጭ የሆኑትን መውሰድ የምንችልበት በቀላሉ መውሰድ ማምጣት የምንችልበት መንገድ እንዳለን የሚታወቀው ለምሳሌ የሰው ቅሪት አካል የሆኑትን እና ከዛ ውጭ ደግሞ መንፈሳዊ የሆኑ ሙዚየም ውስጥ ያልገቡ ማለት ነው። እነሱ የሚመጡበት መንገድ ይኖራል። ሙዚየማቸው ውስጥ ያሉት ግን የሙዚየም ህጉ የሚከለክል ቢሆንም በሚፈቅደው መንገድ እየተደራደርን ነው ለመውሰድ። ያው እንደሚታውቀው ባለፈው ዓመት እንዳሉት በውሰት የሚል ነው ያቀረቡት። ጊዜው ያልተወሰነ ወይም ጊዜው የማይገለጽ ውሰት በውሰት እንድንወስድ ገልጸዋል። እሱን በተለያየ መንገድ እየተነጋገርን ነው ያለን፣ የራስን ሃብት መዋስ ስለማይቻል ማለት ነው። ስለዚህ እሱን እንደ ሚኒስትር ብቻ ሳይሆን እንደ ሀገር ውይይት ተደርጎበት ቅርሶች የሚመለሱበት ሂደት እየተፈጠረ ነው ብዬ አስባለሁ። ውይይቱ እየተፈጠረ ነው። እንግዲህ በተግባር ደግሞ የውይይቱ ውጤት ነው የሚወስነው ማለት ነው። የባህልና ቱሪዝም ሚኒስቴር ሚኒስትር ዶክተር ሂሩት ካሳው ለሰጡን ማብራሪያ በዲደብሊው አድማጮች ስም ከልብ አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናል።